አጋዴዝ የማዕከላዊ ኒጀር ዋና ከተማ ናት። ይህ ደግሞ አውቶቡስ መናኸሪያው ነው። ብዙውን ጊዜ በረሃውን አቋርጠው ወደ ሊቢያ ለመሻገር የሚፈልጉ መንገደኞችን የጫኑ አውቶቡሶች ወደዚህ ማቆሚያ ስፍራ ይመጣሉ። በህገ ወጥ መንገድ ከሀገር ወደ ሀገር አሸጋጋሪዎቹ ረዳቶች እዚህ ነው ጉዟቸውን የሚያቀናጅላቸው የሚፈልጉትን ተሰዳጆች የሚያገኙት። ከአሸጋጋሪዎቹ አንዱ ተሰዳጆቹ ከጋና፣ ናይጄሪያ፣ ሶማሊያ፣ ከተለያዩ ከአጋዴዝ እጅግ ከራቁ የአፍሪቃ ሀገራት ነው ወደዚህ የሚመጡት። ከየተነሱበት በኒያሚ አድርገው አጋዴዝ ይገባሉ። ሲጓዙም ከደንበኞቻችን ጋር እየተገናኙ መንገድ የሚመሩ ሰዎች አሉን። እኛ የንግድ ማለት የቢዝነስ ሰዎች ነን። ተሰዳጆቹም በቴኔሬ በረሃ አቋርጠው ሊቢያ እንዲገቡ የሚያጓጉዙት የንግድ ሰዎች ጠቀም ያለ ገንዘብ ያገኛሉ። ሕገ ወጥ ሰው አሸጋጋሪዎቹ ስለ ጉዞ ራሳቸው ፈቅደው ቪዲዮ ያነሳሉ። አንደኛው ቪዲዮው በርካታ ፒክአፕ ተሽከርካሪዎች የማንም ባልሆነ ግዛት ውስጥ ሲጓዙ ያሳያል። ፊልሙን በሞባይሉ የቀረጸው ከሹፌሮቹ አንዱ እንዲህ ይላል። ከፊት ለፊታችን በየመንገዳችን ላይ ወታደሮች እንዳሉ ተነግሮናል። እናም በግማሽ ሰዓት ውስጥ ጉዟችንን እንጀምራለን። የናይጄሪያ ወታደሮች እነዚህን ሰዎች ከመንገዱ ላይ ሊያስወግዷቸው ይፈልጋሉ። በሚሳፈሩበት አካባቢ እጅግ በርካታ ተሰዳጆች ስብስብ ብለው ይገኛሉ። እያንዳንዳቸው 300 ዩሮ ከፍለዋል። ሕገወጥ አሸጋጋሪዎቹ ከበረሃ ከተማዋ ተነስተው የቴኔሬን በረሃ በማቋረጥ ከሊቢያዋ ሰብሀ ይደርሳሉ። በአውሮፓ ህብረት ማሳሰቢያ የኒጀር መንግስት ይህን ጉዞ አግዷል። አጋዴስ ላይ የስርዓት እርምጃም ተወስዷል። በርካታ ትላልቅ ተሽከርካሪዎችም ተወርሰዋል። ከዚያ ወዲህ በአጋዴዝ በኩል ብዙም ተሰዳጆች በይፋ መምጣት ትተዋል። እንቅስቃሴው ግን ቀጥሏል። ህገ ወጥ አሸጋጋሪዎቹ በበረሃ ውስጥ ሌላ መንገድ ቀይሰዋል። በዚህኛው መስመር ጉዞው ረዘም ያለ ሰዓት ስለሚወስድ ተሰዳጆች ከፍ ያለ ገንዘብ መክፈል ይጠበቅባቸዋል ይላሉ ኒጀር የሚገኘው የዓለም የስደተኞች ድርጅት ማለትም አይኦኤም ጽህፈት ቤት ኃላፊ ጁዜፔ ሎፕሬቴ። በርካታ ተሰዳጆች በአደገኛው ጉዞ ምክንያት ሜዲትራኒያን ባህር ውስጥ እየሞቱ ቢሆንም አሁንም ብዙዎች በረሃውን እያቋረጡ ወደዚያው መጓዛቸውን ቀጥለዋል። በጎርጎሮሳዊ 2015 ዓ ም ሜዲትራኒያን ባህር ውስጥ 5,000 ሰዎች ሰምጠው ሞተዋል። በረሃ ውስጥ የሞቱት ደግሞ የዚህ ሶስት እጅ እጥፍ ይሆናል ተብሎ ይገመታል። የበረሃውን ጉዞ መቋቋም የሚችል ሊቢያ መግባቱ ይሳካለታል። ሆኖም እዚያ የሚደርሱት ተሰዳጆች የሚገጥማቸውን ይቺ ሴት እንዲህ ትገልጸዋለች። ወደ መጠለያችንና ወደምንሰራበት ስፍራ መጡ። ከዚያም ያለንን ሁሉ ወሰዱ። ታማኝ የመረጃ ምንጮች እንደሚሉት ሊቢያ ውስጥ ስደተኞች መሰረታዊ ነገሮችን በማጣት ይሰቃያሉ፣ ይበዘበዛሉ፣ እንዲሁም ገንዘብ እንዲያመጡ ጫና ይደረግባቸዋል። አንዳንዶቹም ቤተሰቦቻቸው ካሉበት ገንዘብ እንዲሰጡ ስቃይ ይፈጸምባቸዋል። የተረፉትና ገንዘብ ያላቸው ተሰዳጆች በእነዚያ ለባህር ጉዞ አስጊ በሆኑ ጀልባዎች ተጭነው ይላካሉ። እነሱ የሚገጥማቸውን አሰቃቂ ዕጣ ፈንታም ከአደጋው ካደጋው ሊያድኗቸው የሚሞክሩት ወገኖች በፊልም ይቀርጹታል። አይኦኤም በኒጀር በረሃና ሜዲትራኒያን ባህር ላይ ተሰዳጆች ስለሚገጥማቸው አደጋ የሚያሳይ ፊልም በኢንተርኔት ይፋ አድርጓል። እንዲያም ሆኖ ሊቢያ ውስጥ የሚገኘው ወደ አውሮፓ ለመሰደድ የቋመጠ ይህ ሰው ይህን ጉዞ ራሴው ልሞክረው ነው የሚለው እግዚአብሔርን አምናለሁ ከኒያሚ እዚህ ድረስ አምጥቶኛል ወደ ላምፔዱዛ መፈጣሪ ሊያደርሰኝ ይችላል